የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዶክተር ቴድሮስ አድሓኖም የዓለም የጤና ድርጅት ዋና ዳይሬክተር ሆነው በመመረጣቸው የተሰማቸውን ደስታ ገልጸዋል። ምርጫው ኢትዮጵያ በዓለም አቀፉ ማህበረሰብ ዘንድ ያላትን ተቀባይነት ያረጋገጠ ነው ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የዶክተር ቴዎድሮስ አድሓኖም መመረጥ በአገር ውስጥ የመገናኛ ብዙኃን መገለጽ የጀመረው ገና ውጤቱ ይፋ እንደተደረገ ነው። እንኳን ደሳለን ከሚል የመልካም ምኞት መልእክት ጋር ለረጅም ዓመታት በኢትዮጵያ የጤና ጥበቃ ሚኒስትርነት ያገለገሉት የካቢኔ ሹምሽር እስከተደረገበት የዚህ ዓመት መጀመሪያ ድረስ ደግሞ የውጭ ጉዳይ ሚኒስትር ሆነው የሰሩት ዶክተር ቴዎድሮስ ያሸነፉት ሁለቱን ተቀናቃኞቻቸውን በከፍተኛ ድምፅ በመብለጥ ነው። እንግሊዛዊውን ዴቪድ ናባሮብ እና ፓኪስታናዊቷን ሳኒያ ኒሽታርን። ዶክተር ቴዎድሮስ ለዚህ ኃላፊነት በመብቃት የመጀመሪያው ኢትዮጵያዊና አፍሪካዊ ሆነዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባስተላለፉት መልእክት ዶክተር ቴዎድሮስ በመመረጣቸው ከፍተኛ ደስታ ተሰምቶኛል ብለዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ እንደተመለከተው ምርጫው ኢትዮጵያ በዓለም አቀፉ ማኅበረሰብ ዘንድ ያላትን ተቀባይነት ያረጋገጠ ነው ማለታቸውም ተጠቅሷል። በስልጣን ላይ ያለውን የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ከትጥቅ ትግሉ በኋላ የተቀላቀሉት ዶክተር ቴዎድሮስ አድሃኖም ወደ ፌዴራል መንግስት ስልጣን የመጡት ወደ ሚኒስትርነት ያደጉት ቀስ በቀስ ነው። ማህበራዊ ሚዲያን አዘውትረው ከሚጠቀሙ ባለስልጣናትም አንዱ ናቸው። በራቸውን ለመገናኛ ብዙሃን ክፍት ማድረጋቸውም በአዎንታዊነት ከሚጠቀሱ መገለጫዎቻቸው አንዱ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።